ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የሚባለው ቡድን ለኢትዮጵያውያን ባቀረበው የኢኮኖሚ ማዕቀብ ጥሪና እኛም ባለፈው ሳምንት ባስተላለፍ ነው የመጀመሪያ ክፍል ዝግጅት ዓላማው በሬሚታንስ ወይም በሐዋላ መልክ ወደ ህወሀት አካውንት የሚገባውን የውጭ ምንዛሬ ለማቆም ነው ብሏል። ከግብረ ኃይሉ አስተባባሪዎች አንዱ አቶ ፋሲካ ጌታ ነህና ኤድመንተን ካናዳ፣ ኢኮኖሚስቱ ዶክተር ሽፈራው አዲሉ ነበሩ እንግዶቻችን። ያለፈውን ክፍል አንድ የገታ ነው ማዕቀቡ ገዢውን ፓርቲ እንጂ የኢትዮጵያን ኢኮኖሚ የሚጎዳ አይደለም ስለተባለ አዘጋጁ አዲሱ የኢትዮጵያን ኢኮኖሚ ሳይጎዳ ገዢውን ፓርቲ ብቻ ለይቶ ሊጎዳ የሚችልበት ሁኔታ አለ እንዴ ብሎ ባቀረበው ጥያቄ ነበር የዛሬው ማጠቃለያ ዝግጅት ዶክተር ሽፈራው ከሚሰጡት መልስ ይጀምራል። አዲሱ አበበ ነው ያዘጋጀው። ይኖራል። ምንድን ነው የሚሆነው? ገንዘብኛ ከውጭ ወደ አገር ቤት ስንልቅ ገንዘቡ በአካል ኢትዮጵያ ውስጥ አይሄድም። ገንዘቡ ውጭ ነው የሚቀረው። አገዛዙ በአገሪቱ ስም የከፍታቸው አካውንቶች አሉ። በሲቲ ባንክ አይነት የከፈቱ አካውንት ውስጥ ነው የሚሄደው ገንዘቡ። ምንድን ነው አገዛዙ በውጭ በሚኖረው ባንክ ውስጥ ያለውን የውጭ ከረንሲ ለፈለገው ነገር ነው የሚያውለው እና ሀገር ቤት ውስጥ ያሉ ነጋዴዎች አስመጭና ላኪዎች ለውጭ ምንዛሬ ሲጠይቁ ቅድሚያ የሚሰጣቸው እንደምናውቀው፣ ሀገር ቤት ውስጥ በአስመጭና ላኪነት ከፍተኛ ሚና የሚጫወቱ የኤፈርት ድርጅቶች ናቸው እንደ ጉና አይነት ድርጅቶች ናቸው ተቆራጥረውት ያሉት እና ይህንን ምንጭ ማድረግ ማለት እንደ እነዛ አይነት ድርጅቶች የሚያገኙትን ገንዘብ መቀነስ ማለት ነው በቀጥታ እና ምንድን ነው አላማችን አገዛዙ እጅ የሚገባ የውጭ ምንዛሬ ሁልጊዜም አገዛዙ ለሚፈልገው ነገር ነው የሚያውለው በሌላ ምንጭ ግን የሚላከው ገንዘብ አገዛዙ እጅ ስለማይገባ ሌሎቹ ግለሰቦች ሌሎቹ ነጋዴዎች ያንን ገንዘብ አክሰስ የማድረግ እድል አላቸው ነው ማለት ነው። አቶ ፋሲካ ወደ እርሰው ጋር ልምጣና ውጭ ሀገር የሚገኘው ኢትዮጵያዊ እንግዲህ እንደሚያውቁት አሜሪካም ሆነ አውሮፓ፣ ካናዳ ኢትዮጵያ ለሚገኙ ምስኪን ዘመዶቹ ቤተሰቡ፣ ወዳጅ ዘመዱ ነው ገንዘብ የሚልከው እና ይሄ አሁን የታወጀው ዘመቻ ችግር ፈጥሮብናል፣ ዘመድ ቤተሰብ እንዳንረዳ አድርጎናል፣ ጥሩ የትግል ዘዴ አይደለም ይላሉ። ይሄንን ታሳቢ አርጋችኋል? በትክክል ይሄ ዘመቻ ያነጣጠረው በስርዓቱ ላይ ነው። ኢትዮጵያውያን እንዳይረዱ የታሰበ ዘመቻ አይደለም። ያቀረብናቸው አራት ጥሪዎች አሉ። የመጀመሪያው አማራጭ ፈልጎ የመላክ ነው። ቀጥታ በዌስተርን ዩኒየን መኒግራም፣ ወይም ደግሞ ሌሎች በዝርዝር ያወጣናቸው ከስርዓቱ የባንክ ስርዓት ጋር ቀጥተኛ ግንኙነት ባላቸው መንገድ ሳይሆን በሌሎች አማራጮች እንዲልኩ ማድረግ ነገር ነው አሉ። ለምሳሌ ለምሳሌ ቤተሰቦች ወደ ኢትዮጵያ ይጓዛሉ። በእነሱ በኩል ገንዘብ መላክ ይቻላል። እቃዎች ገዝቶ መላክ ይቻላል። እዚህ ውጭ ሀገር በተለይም አረብ ሀገር ለምሳሌ እንደ አንድ ኤግዛምፕል ብሰጥልህ ኢትዮጵያ ውስጥ ንግድ ለመነገድ የውጭ ምንዛሬ ለማግኘት ከፍተኛ ችግር ስለሆነ በርካታ ነጋዴዎች አረብ ሀገሮች ላይ ወኪሎቻቸውን በማድረግ ከዛ አካባቢ ብር ለቤተሰብ እየሰጡ ኢትዮጵያ ውስጥ ከየሰው ዶላር የሚሰበስቡበት ሁኔታ አለ እና የዛን አይነት መንገድ ወደ ስርዓቱ የሚገባውን የውጭ ምንዛሬ ይቀንሳል ብለን እናምናለን እና የዚህ አይነት መንገዶች በዚህ በምንኖርበትም አካባቢ ሊኖሩ ስለሚችሉ ሰው በየአካባቢው ያለውን ሁኔታ እያጠና የሚመቸውን ነገር እንዲያደርግ ነው አንዱ ያቀረብነው ጥሪ። ሁለተኛ ያደረግነው የሚላከው ገንዘብ ሁሉ ለዴይሊ ፍጆታ ለቀጥተኛ ለዕለት ኑሮ ዕለታዊ ኑሮ እንዳልሆነ የዓለም ባንክ ጥናትም ይመሰክራል። እኛም ደግሞ ሁኔታውን እንረዳዋለን። ያንን ታሳቢ በማድረግ በትርፍነት የሚላክ በድጎማ የሚላክ በኢትዮጵያ ደረጃ ለቅንጦት ተብሎ የሚላክ ሁኔታ ካለ እሱ እንዲቀንስ ነው። አንድ ግን እንደው በነገሮ ላይ መቼም ለቅንጦት የሚለው ነገር ከባድ ነው። ለማጠቃለል ለዕለታዊ ፍጆታ የሚውልም ገንዘብ የሚልኩ አሉ። ለምሳሌ አመት በዓል ይመጣል፣ ወዲያው ልከው ምናምን መግዣ ዶሮ መግዣ የሚልኩ አሉና ይሄም አለ ልልዎት ነው። እንደው እሱ ግልጽ ነው ምልክ። ይሄ ዋናው ነገር ምን መሰለህ እኛ ታሳቢ የምናደርገው አንደኛ የኢትዮጵያን ህዝብ ትግል ለማገዝ ቁርጠኝነቱ ይኖራል ብለን እናስባለን። በምናደርገው ጥረት ውስጥ ደግሞ የተወሰነም ቢሆን መስዋዕትነት መከፈል አለበት የሚልም እምነት አለ። አሁን ኢትዮጵያ ውስጥ ያለውን ሁኔታ ስናይ በርካታ መስዋዕትነት እየተከፈለ ነው። ይሄ ለውጥ እንዲመጣ ሰዎች ሕይወታቸውን እየገበሩ ነው። ከዛ አኳያ ሲታይ የተወሰነ ጫና በቤተሰብም ላይ ቢፈጠር ኢትዮጵያውያን ነጻነት ለማግኘት ይሄንን ዋጋ ለመክፈል ዝግጁ ናቸው ብለን እናምናለን። ስለዚህ ለቤተሰብ በበዓል የሚላካል አስቀድሞ ፕላን የማድረግና አማራጮችን ፈልጎ የመላክ ነው። ሌላ በተለምዶ አንድ መቶ ዶላር ልንልክላቸው እንችላለን። ሜቢ ለበዓል መሆናኮ ሰባ ዶላር ሊበቃ ይችላል። ያንንም ማድረግ እንችላለን። ከዛም ውጭ ደግሞ አቅም ላላቸው ቤተሰቦች የሚልኩ ካሉ የህዝቡን ትግል ለማገዝ እስከ ማቆም ደረጃ ሊሄዱ ይችላሉ ብለን ጥሪ ያቅርበናል። የመጨረሻው ልናገርና ልደምድም፣ አራተኛው ቀላል የማይባል ገንዘብ ለንግድና ግንባታ ወደ ኢትዮጵያ ውስጥ ይላካል። አቶ አዲሱ አንተም አድማጮችህም እንደሚገነዘቡት አሁን ሀገራችን ያለችበት ሁኔታ ጥሩ አይደለም። ሰላም የለም፣ መረጋጋት የለም፣ ምንም ኢኮኖሚያዊ ዋስትና የለም። በዚህ ወቅት የሚደረግ ኢንቨስትመንት ግንባታ፣ አገር ወገንም መደገፉን በትግል እንኳ ብንትሆ ለራሳችን ኢንቨስትመንትና ግንባታ ምንም ዋስትና የለንም እና ያንን ታሳቢ በማድረግ የሕዝቡንም ትግል ለማገዝ ሲባል ግንባታና ንግድ ያስባችሁ አዘጊው አገር ሰላም ትሁን የሚል ጥሪ ነው ያቀረብነው፣ እና እነዚህ አራቱም ጥሪዎች በሚታዩበት ጊዜ ህብረተሰቡ ላይ ሊደርስ የሚችለውን ጫና ያገናዘቡ ናቸው ብለን እናምናለን። ጥሩ ፊድባክም ከህብረተሰቡ እያገኘን ነው ለማለት እችላለሁ። ጥሩ ዶክተር ሽፈራውን ሙያውን የተመለከተ ጥያቄ ላቅርብ። እንግዲህ በግብረ ሀይሉ በኩል ያለውን ምንም እንኳ አባል ቢሆኑ አቶ ፋሲካ በጥሩ ሁኔታ እያብራሩ ስለሆነ እርስዎን ወደ ሙያው ብቻ ላቆየዎት አሁን አንዳንድ ሰዎች ጥናትም አድርገናል የሚሉ ሰዎች እንደሚሉት እውነት ከሆነ በምንም መንገድ ይላክ በምን ወደ መንግስት እጅ መግባቱ አይቀርም። በሰውም እኔ ለምሳሌ መቶ ዶላር ብልክም በጥቁር ምንዛሬ በሚባለው ቢመነዝረውም የሆነ ፐርሰንቴጅ፣ የሆነ መቶኛ ወደ መንግስት መግባቱ አይቀርም እና መንግስትን ወይም ገዢውን ፓርቲ አይጎዳም ይሄ ዘመቻ የሚል አመለካከት ያላቸው ሰዎች አሉ። ቀጥተኛ በሆኑ መንገዶች ከተላኩ እንደተባለው አገዛዙ ጋር ነው የሚሄዱ። በቀጥተኛ መንገድ ካልሄዱ ግን የግዴታ አገዛዙ እጅ ይገባሉ ማለት አይደለም። ይህንን እርግጠኛ መሆን እንችላለን። ለምሳሌ አልገው መርካቶ ውስጥ ብላክ ማርኬት ጥቁር ገበያ አለ። መርካቶ ብቻ ሳይሆን አገ አለ በሙሉ እነዛ ጥቁር ገበያ የሚገዱ ገንዘቦች እዛ ውስጥ ያሉ ሰዎች በሙሉ የአገዛዙ ወኪሎች ናቸው ማለት አንችልም። አንደኛ ነገር ጥቁር ገበያ ውስጥ ዶላሩን የያዘው ግለሰብ ነጋዴ ያንን ዶላር ለምን ይጠቀምበታል የሚለው ላይ ነው የሚወስነው። ብዙውን ጊዜ ያንን ዶላር የሚጠቀሙበት አንድም ገንዘቡን በዶላር ለመልቅ በመጠበቅ የኢትዮጵያን ብር ስለማያምኑት ሊሆን ይችላል። ሌላ ግን በፍራንኮ ቫሉታ በሚባል ሲስተም ብሔራዊ ባንክ ሳይሄዱ የሚፈልጉትን ዕቃ ለማስገባት እንዲችሉ ነው። እኛ ዶላር አለን፣ ፈቃድ ብቻ ነው የምንፈልገው ዕቃውን እናስገባ ነው። እኛ እሱ ጋር ጉዳይ የለንም፣ ችግር የለንም። አገዛዙ ያ ዶላር እንዳይቆጣጠረው ለማድረግ ስለሆነ ማለት ነው። አቶ ፋሲካ እንደው ይሄንን ካነሳሁ ከዚሁ ጋር የተያያዘ ዘመቻ አለ። የኢትዮጵያን ገዢ መደብ እናንተ እንደምትሉት ኢኮኖሚ ለመጉዳት እዛ መንግስት ፈቅዶላቸው ከሚነግዱ በሚነግዱ ነጋዴዎች የሚላክ እንጀራ፣ አየር መንገድ አለመሄድ የመሳሰለ ነገር በተለያየ መንገድ ኢኮኖሚውን ለመጉዳት የሚደረግ ዘመቻ አለ እና እዛ ላይ አንዳንድ ነገር መናገር እንችላለን። እሺ፣ አመሰግናለሁኝ። አቶ አዲሱ፣ ኢትዮጵያ አየር መንገድ ምን ያህል ዶላር ለስርዓቱ ያስገባል ከዚህ ከውጭ ውጭ ሀገር ከሚመጡ ቁሳቁሶች እንደው በግምት ምን ያህል ሊገኙ ይችላል ብለን እና ሌላም ደግሞ ሬሚታንስን ትንሽ ጥናት ነው ያደረግነው። እንደ ግብረ ኃይል የትኛውን ውጤት ሊያመጣ የሚችለው የትኛውን ኢምፓክት ተጽዕኖ ሊያመጣ የሚችለው በሚል በዋናነት ትኩረት አድርገን እየሰራ ነው፣ ሬሚታንስ ነው። ነገር ግን ሕዝቡ ሌሎችም የኢኮኖሚ እንቅስቃሴዎች ላይ ጣና መፍጠር እፈልጋለሁኝ ብሎ እንቅስቃሴ የሚያደርግ ከሆነ ኢንካሬጅ ነው የምናደርገው። ታበረታታላቸው እ እናበረታታለን አዎ፣ አልቃወምም። በአየር መንገድ ወይም በእንጀራ በሌሎች ቁሳቁሶች ላይ የሚደረገው ተአቅቦ ከሬሚታንስ ጋር ሲነጻጸር በጣም ዝቅተኛ ቢሆን ትልቅ ምልክትነት ያለው ድርጊት ስለሆነ ይህንን ጥንቃቄ በተሞላበት መንገድ ህዝቡ እንዲያደርግ ሁልጊዜም እንገፋፋለን። ዶክተር ሽፈራ ሊናገሩ መሰለኝ። እሺ። አንድ ነገር እሱ ላይ ለመጨመር የኢኮኖሚ ጫና የሚለው ነገር አዲስ ነገር አይደለም፣ እኛ አሁን የጀመርነው አይደለም። የተለያዩ ሀገሮች በተለያየ ጊዜ ያደረጉት ነገር ነው፣ ውጤት የሚያስገኝበት ነው። ደቡብ አፍሪካ በአፓርታይድ አገዛዝ በነበረችበት ጊዜ በውጭ ይገኙ የነበሩ ጥቁር ደቡብ አፍሪካውያን አገዛዙ ላይ፣ የአፓርታይድ አገዛዙ ላይ የኢኮኖሚ ጫና እንዲደረግ ከፍተኛ ጥረት ያደርጉ ነበር። ያ ጥረታቸው ደግሞ ከደቡብ አፍሪካ የሚላኩ ዕቃዎችን ጭምር ውጭ ያሉ አስመጪዎች እንዳይገዙ ሎቢ በማድረግም ጭምርም ያደረጉት ነገር እንዳለ እናውቃለን። ተመሳሳይ ሁኔታ ህንድ ውስጥ ተደርጓል። ጥቁር አሜሪካኖች የአውቶቡስ ያለመተሳፈር ቦይኮት፣ እንደውም ለሲቪል ራይት ሙቭመንቱ ከፍተኛ አስተዋጽኦ ያደረገ እንቅስቃሴዎችን አድርገዋል። እና አዲስ ነገር አይደለም። እኛ እኮ አገዛዙ ላይ ሳንክሽን እንዲደረግ እንፈልጋለን። አገዛዙ ሳንክሽን ውስጥ ቢ በጀት የበጀት ችግር ያጋጥመዋል፣ የሚፈልገውን ጦር መሳሪያ መግዛት ያቅተዋል፣ የመሳሰሉት ነገሮች እና አገዛዙ ለህዝብ ፍላጎት ይንበረክካል የሚል አስተሳሰብ ስላለ ነው። እና አዲስ ነገር አይደለም ግን ደግሞ ውጤትም እንደሚኖረው በዚህ ሁኔታዎች መረዳት እንችላለን ለማለት ነው። አንዳንድ ሰዎች የሚነቅፏችሁ በተለይም የመንግስት ደጋፊዎች የሚነቅፏችሁ፣ ይህን ግብረ ኃይል የሚነቅፉት ዘመቻው ቅስቀሳው ጸረ ልማት ነው፣ ጸረ እድገት ነው። ለምሳሌ አንድ ሰው ኢትዮጵያ ውስጥ ፋብሪካ ለመክፈት ይፈልጋል፣ ሆቴል መክፈት፣ የተለያየ ትምህርት ቤት ለማቋቋም ዶላር ወይም ዩሮ ይዞ ገብቶ ነው እዛ እና ይሄን ይሄን ሁሉ ያስቀራል፣ ይሄ ዘመቻ ምንድን ነው የሚል እንደው የከረረ ተቃውሞ የሚያሰሙባቸው አሉ። አቶ ፋሲካ እዚህ ላይ ምን ይላሉ? እኛ የምንለው አገራችን ውስጥ ትልቅ ችግር አለ። ዘላቂ የሆነ የሀገር ግንባታ እንዲኖር ከተፈለገ የተስተካከለ የፖለቲካ ስርዓት መኖር አለበት። ከአድሎ ነፃ የሆነ ከኮራፕሽን ከሙስና የጸዳ ሁሉንም ኢትዮጵያውያን በኩል የሚያይ የፖለቲካ ስርዓት መኖር አለበት። እኛ በዋናነት የምንታገለው ይህ የፖለቲካ ስርዓት ሀገራችን ውስጥ እንዲመቻች፣ የተሻለ የፖለቲካ ስርዓት እንዲኖር፣ የህዝቡ ጥያቄ እንዲመለስና ሁሉም ኢትዮጵያዊ በአቅሙ ሰርቶ የሚኖርበት አገሩን የሚያበለጽግበት ሁኔታ እንዲፈጠር ነው። ለዛ ግን ከፍተኛ የሆነ ደንቃራ የፈጠረ አድሏዊ እና ዘረፋ ላይ የተሰማራ ስርዓት አለ። ይሄንን ነው ዛሬ ወጣቶች እየተቃወሙ ያሉት፣ በየመንገዱ እየተገደሉ ያሉት። የእኛ ጥሪ እነዚህ ወጣቶች ኢትዮጵያውያን እያደረጉ ያሉትን ትግል የማገዝና የኢትዮጵያ የፖለቲካ አቅጣጫ ወደ መስመሩ ተመልሶ ሁሉንም አሳታፊ የሆነ ስርዓት እንዲፈጠር ትልቅ ፍላጎት አለን። ዘለቄታዊ መፍትሄ በሌለበት ሁኔታ ስለ ግንባታ ማውረት ችግሩን ደባብሶ ማሳለፍና ለበኋላ ማስቀመጥ ነው። ይሄ ሥርዓት ተገዶም ወዶም የህዝቡን ጥያቄ መመለስ አለበት። ሁሉንም ማሳተፍ አለበት። የዛን አይነት ሁኔታ ከተፈጠረና የፖለቲካው ስርዓት ከተስተካከለ ኢኮኖሚያዊ እድገት ማምጣት ይቻላል። እግዚአብሔር ይስጥልኝ። ዶክተር ሽፈራ ዋዴሉ ከኤድመንተን ካናዳ የኢኮኖሚክስ ምሁር፣ እንዲሁም አቶ ፋሲካ ጌታነህ የዓለም አቀፉ የኢትዮጵያውያን የጋራ ግብረ ኃይል አስተባባሪ፣ ከአስተባባሪዎቹ አንዱ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው እናመሰግናለን። አድማጮች ይህን ውይይት በተመለከተ ቀደም ሲልም ይኸው ርዕስ ተነስቶ ለተካሄደ ውይይት በወቅቱ ምላሽ የሰጡትን የውጭ ጉዳይ ሚኒስቴር ቃል አቀባይ የአቶ መለስ አለምን ድምፅ አግኝተናል። እንዲህ ነበር በአጭሩ ያሉት። ኢትዮጵያውያን እህት እና ወንድሞቻችን አገር ቤት ለሚገኙ ወላጆቻቸው እንዲሁም ቤተሰቦቻቸው ገንዘብ እንዳይልኩ ዘመቻ ለማካሄድ የተያዘው ሀሳብ ሳይወለድ የሚጨነግፍ ሀሳብ ነው። ከዚህ በፊት በተደጋጋሚ አንድ ሶስት አመት እንደዚህ አይነት ሙከራ እንደነበረ አስታውሳለሁ ተመሳሳይ ዘመቻ ሲሞክር ያኔ የነበረው የውጭ ምንዛሬ ወደ ሀገር ቤት የሚገባው በሬሚታንስ መልክ በእንጊዜኛው ሶስት መቶ ሚሊዮን ዶላር ብቻ ነው የነበረው ከአንድ አመት በኋላ ወደ ሶስት ነጥብ ስድስት ቢሊየን፣ ከዛ በኋላ አራት ቢሊየን፣ አሁን የመጨረሻው ያለን አህዝ ወደ አራት ነጥብ ስድስት ቢሊየን አካባቢ ነው ዜጎቻችን፣ ወንድሞቻችን፣ እህቶቻችን ወደ ሀገር ቤት የላኩት ስለዚህ ዘመቻው ቀደም ብሎ የተጀመረ ይሁን እንጂ ወደ አገር ቤት ወገኖቻችን የሚልኩት ገንዘብ ከጊዜ ወደ ጊዜ እያሻቀበ እያሻቀበ እያሻቀበ ነው ሄደው እና ይህ የሚያሳየው አሁን የተጀመረው ሀሳብና ጉዳይም ብዙም ርቀት እንደማይሄድ ነው። ኢትዮጵያውያን አገር ቤት ያሉ ቤተሰቦቻቸውን የሚደግፉት ስለሚሰርፋቸው ሁሉ ነገር ስለደላቸው አይደለም። መነሻችን ኢትዮጵያውያን እርስ በርስ የመደጋገፍ ጠንካራ ባህል ስላለን ልጆች ወላጆቻቸውን የመጦር ታላቅና ታላቅ ታናሽን የመደገፍ ሲወራረስ የመጣ በጣም ጠንካራ ኢትዮጵያዊ ባህል አለን። ስለዚህ ይህንን የሚያደርግን ኢትዮጵያዊ ገንዘብ አትላክ ብሎ ለማለት መካሪም ዘካሪም ቀስቃስም ዘመቻ ማያስፈልገውም። ቤተሰብን አትርዱ ማለት ራስን አትርዳ ማለት ነው። ይህ ዲያስፖራውን መናቅ ነው። ይህ ኢትዮጵያዊ መናቅ ነው። ኢትዮጵያ ባህልና ውጊያ የሚሄድም ጉዳይ አለን።